ሳይንስና ኅብረተሰብ ጤና ይስጥልኝ። አድማጮች እንደምን ሰንብታችኋል? ክርር ባለው ፀሐይ የሚሽበረበረው የኒው ሜክሲኮ የበረሃ አሸዋ የሰማዩን ነጎድጓድ አጅቦታል። በጎርጎሮሳዊው አቆጣጠር ሐምሌ 16 ቀን 945 ዓ.ም ልክ ከማለዳው 11 ሰዓት ከ29 ደቂቃ ከ45 ሰከንድ የመጀመሪያው የአቶሚክ ቦምብ ሙከራ በዩናይትድ ስቴትስዋ ግዛት ኒው ሜክሲኮ ውስጥ ተደረገ። ይህ ሙከራ በተፈጸመ በ21ኛው ቀን በሌላኛው የዓለም ጥግ በሩቅ ምስራቋ ጃፓን በመቶ ሺዎች የሚቆጠሩ ሰዎች ሕይወት በዚሁ እጅግ አደገኛ ግዙፍ ቦምብ በቅጽበት ውስጥ ጠፍቷል። የአቶሚክ ቦምብ የመጀመሪያው ሙከራ የተደረገበት 7ኛ ዓመት የዛሬው የሳይንስና ኅብረተሰብ ትኩረት ነው። አብራችን ቆዩ የሁለተኛው የዓለም ጦርነት ጫፍ የደረሰበት ወቅት ነው። የዩናይትድ ስቴትስ ጦር ሰራዊት ቀደም ሲል ሙሉ ለሙሉ ያልሞክረው የአቶሚክ ቦምብ ፍንዳታ የሚያስከትለውን ተጽዕኖ አሊያም ጥፋት ለማጤን በኒው ሜክሲኮ በረሃ ሳይንቲስቱ ተሰባስቧል። የሙከራ ፍንዳታው ሊካሄድ የታቀደው ሰው ከማይደርስበት እዚሁ በረሃ ውስጥ ነው። በሮበርት ኦፕንሃይመር እና ጄኔራል ሌስሊ ግሮፕስ አመራር ስር የነበረው የጥናት ቡድን ለሙከራ የተፈለገውን የአቶሚክ ቦምብ ሲቀምር እና ሲያቀናብር ሶስት ዓመት ከሰባት ወራት ፈጅቶበታል። ይህ የሁለተኛው የዓለም ጦርነትን በማያዳግም መልኩ ለመቋጨት ታስቦ የተሰናዳ ግዙፍ ቦምብ መሳሪያው የሚል የምስጢር ስም ተሰጥቶታል። ቦምቡ እጅግ ግዙፍና መጠነ ሰፊ ጥፋት የሚያስከትል ነው። ዶክተር ዳዊት ሰለሞን ወርቁ በደቡብ አፍሪቃ ኬፕ ታውን ከተማ በኬፕ ቬኒዙዌላ የሥነ ቴክኒክ ዩኒቨርሲቲ በፊዚክስ ዲፓርትመንት ውስጥ መምህርና ተመራማሪ ናቸው። በኒውክለር ፊዚክስ የፒኤችዲ ዲግሪም አላቸው። ስለ አተምና አቶሚክ ቦምብ ምንነት ያብራራሉ። በአጭሩ ለመግለጽ አተም ማለት ማንኛውም የምናያቸው በቁሳዊ ነገሮች የተሰሩት ከአተም ወይም ደግሞ በጣም ጠቃቅን በአይን ሊታዩ የማይችሉ የነሱ ቅንጅት ወይም ደግሞ ኮምቢኔሽን የምንለው ስለዚህ በጣም በማይክሮስኮፕ እንዲህ የሚሆኑ ጥቃቅን ነገሮች በዛ ውስጥ ያለ ነገር ወይ አተም ወይ ማተር የምንለው አተም ቦምብ ማለት እንግዲህ ባጭሩ፣ ሊፈነዳ የሚችል ወይም ደግሞ የታመቀ በውስጡ ግን እነዚህ አተም ያልናቸው በጣም ነገሩን ሊያቀጣጥሉ ወይም ደግሞ ኤክስፕሎዚቭ ዲቫይስ ነው የምንለው በቀላሉ በሚፈነዳበት ጊዜ ብዙ አደጋ ሊያደርስ የሚችል ያ ነው። አቶሚክ ቦምብ የሚባለው አተም በጣም አናሳ ሆነው ግን የሚፈጥሩት ግጭት ወይም ደግሞ ኤክስፕሎዥን በጣም ከፍተኛ ነው። እንግዲህ በእንግሊዝኛው ኒክሊየር ዌፐን ወይም ደግሞ ኤክስፕሎዚቭ ዲቫይስ ነው የምንላቸው። ያ ነው እንግዲህ አቶሚክ ቦምብ የሚባለው የሚፈጠረውን ከኒክሊየር ሪያክሽን ወይም ደግሞ እነዚህ አተም የምንላቸው በሚፈጥሩት ግጭት ነው። እነዚህ አተሞች የተለያዩ ባህሪያት አላቸው ሰርተን ደግሞ ኒክሊር ሪያክሽን ሲያካሄዱ እነዚህ ኒክሊር ቦምብ ሊፈጠሩ የሚችሉ የተወሰኑ ኒክሊር ኤለመንቶች ደግሞ አሉ። በነዛ ለ እንግዲህ ኒክሊር ቦምብ ሊፈጠሩ የሚችለው እነዚህ በአጉልቶ በሚያሳይ ልዩ መነጽር ካልሆነ በሌጣ አይን የማይታዩ እጅግ ደቃቃ ቁሶች በሚያደርጉት የእርስ በርስ ግጭት የሚፈጠረው ፍንዳታ ና ያን የሚከተለው ሙቀት በጣም ከፍተኛ እንደሆነ ይነገራል። ወደኋላ የዛሬ ሰባ ዓመት በግረሊና እንመለስ። በኒው ሜክሲኮ በረሃ ሳይንቲስቶቹ የመጀመሪያውን የአቶሚክ ቦምብ ሙከራቸውን አድርገው ውጤቱን እስኪያዩ ቸኩሏል። ለመጀመሪያ ጊዜ የፍንዳታ ሙከራ ወደ ኒው ሜክሲኮ በረሃ የተወሰደው ግዙፉ የአቶሚክ ቦምብ የተዋቀረው ፕሉቶኒየም ከተሰኘው ንጥረ ነገር ነው። እጅግ ደቃቅ የሆነው ፕሉቶኒየም በባህሪው ተፈረካካሽ ሲሆን፣ ዙሪያውን እጅግ በርካታ በሆኑ ተቀጣጣይ ቁሶች የተከበበ ነው። ተቀጣጣይ ቁሶቹ ከውስጥ ሲጫሩ ፕሉቶኒየሞቹ ውስጥ ለውስጥ በፍጥነትና በኃይል እርስ በርስ እንዲላተሙ ያደርጋል። በዚያ ግጭትም አቶሚክ ቦምቡ ፈንድቶ ኃያል ነውጥ ይፈጥራል። ጥፋቱና ምንድነው? ይህ እንዲህ አይነት የታመቀ ነገር ሲፈነዳ እስከ ከኪሎ ሜትር ማልፎ ብዙ ከፍተኛ ኪሎ ሜትር የሚሄድ ደግሞ አንድ ሺህ አንድ መቶ ኪሎግራም እዚህ ያህል ክብደት ያለው ነገር ስለሆነ ሊፈነዳ ሊፈጥር የሚችለው ጥፋት በጣም ከፍተኛ ነው። የአቶሚክ ቦምቡ የመጀመሪያ ሙከራ በኒው ሜክሲኮ በረሃ በምስጢር ሊደረግ ታቅዶ የነበረው ከንጋቱ አስር ሰዓት ላይ ነበር። በወቅቱ በረሃማው አካባቢ ከፍተኛ ነጎድጓድና መብረቅ ስለተደጋገመበት ሳይንቲስቶቹ አቶሚክ ቦምቡን 30 ሜትር ከፍ ወዳለ የብረት ፍርግርግ ላይ አውጥተው ወደ የማደሪያቸው ይሰማራሉ። እናም ለሙከራ የተሰቅለውን ቦምብ ከጥቂት ቀናት በኋላ ከሳይንቲስቶቹ ቀድሞ መብረቅ ይመቷል። አንዳሽ ነውጥና ኃያል ብርሃን ከበረሃሟ ኒው ሜክሲኮ አልፎ ከብዙ ኪሎ ሜትሮች ርቀት ላይም ታየ። የአቶሚክ ቦምቡ ፍንዳታ በፈጠረው ከፍተኛ ሙቀት የተነሳ የበረሃው አሸዋ ቀልጦ ፈሷል። የመጀመሪያውን የፍንዳታ ሙከራ ለማከናወን በእርግጥ ሳይንቲስቶቹ ከሁለት ሰዓት ቀደም ብለው ከሌሊቱ 8 ሰዓት ላይ ተሰባስበው ነበር። የተሰባሰቡበት የሙከራ ፍንዳታው ከተደረገበት ስፍራ 15 ኪሎ ሜትር ርቀት ላይ ነበር። ቦታው ነጥብ 0 ይሰኛል። በመጥፎ የአየር ጥባይ የተነሳ የሙከራ ፍንዳታው ለአንድ ሰዓት ተኩል ያህል ቢሸጋሸግም፣ ባልተጠበቀ ሰዓት ሙከራውን ያስጀምረው ግን መብረቅ ነው። በፍንዳታው የተፈጠረው ከፍተኛ ብልጭታ ደግሞ ከ300 ኪሎ ሜትር ርቀት ላይ ለመታየት ችሏል። ፍንዳታው ወደ ሰማይ 14 ኪሎ ሜትር ከፍታ ቦልቅ ሲል ታይቷል። ወደ ምድር ደግሞ 3 ሜትር ጠልቆ መሬቱን ገምሷል። 330 ሜትር ክብ ጉድጓድ ፈጥሯል። የአቶሚክ ቦምቡ የመጀመሪያ የሙከራ ፍንዳታ ከተከናወነበት ስፍራ 1.5 ኪሎ ሜትር ርቀት ላይ የሚገኝ ህይወት ያለው ፍጡርን በአጠቃላይ አጥፍቷል እና በጣም ሶሻል ኢምፓክት አለው። በብዙ ሺ የሚቆጠሩ ሰዎች ሞቷ ተጎድተዋል። በተለይ የጃፓን ሰዎች ብዙዎቹ በአካሎቻቸው ላይ ብዙ እንደተፈጠረ በጽሁፎችም አይቻሉ በተለያዩ አጋጣሚ ያነበርኳቸው አጋጣሚ ነበሩ እና ይሄ ኒውክሊየር ወይም ወይም ኒውክሊየር ቦን ብዙ ጊዜ ጥፋቱ ባጭሩ የምናወራው ነገር አለ በጣም በሰፍ ሰፊ የሆነ ጥፋት ነው ሊፈጥር ይችላል። ከዚህ የመጀመሪያ የአቶሚክ ቦምብ የሙከራ ፍንዳታ ሶስት ሳምንት በኋላ የዩናይትድ ስቴትስ ጦር ሰራዊት የአቶሚክ ቦምቦቹን እንደ ጎርጎሮሳዊው አቆጣጠር ነሐሴ 6 ቀን 1945 በሂሮሺማ ከተማ በሳልስቱ ደግሞ በሌላኛዋ የጃፓን ከተማ በናጋሳኪ ላይ ከቢ29 ቦምብ ጣይ አውሮፕላን ወርውሯል። በጦሩ እቅድ መሠረትም ያለምንም አወላወል ሁለቱ የአቶሚክ ቦምቦች ፍንዳታ የሁለተኛው የዓለም ጦርነት እንዲያከትም አድርጓል። በጦርነቱ ግን ከ200 ሺህ በላይ ሰዎች አልቋል። ዘጠና በመቶ ሁለቱ የጃፓን ከተሞች በግዙፎቹ ቦምቦች ወድሟል። 98 በመቶ ያህል የከተሞቹ ነዋሪዎች በፍንዳታው ቅጽበት አሊያም ዘግየት ብሎ አልቋል። ከፍንዳታው ያፈተለከው ጨረር የጉድጓድ ዋና መስኮች ላይ ሰርጎ በመግባት በሰው ልጆች በተፈጥሮና ሕይወት ባላቸው ነገሮች ላይ በረዥም ጊዜ ጉዳት ማስከተሉም ይነገርለታል። እንዲህ አይነት ነገር የሚሰራው ያው ጥፋት እስከሆነ ድረስ በጣም ከፍተኛ ጥፋት ለማጥፋት በሚል ነው። እንግዲህ የተለያዩ ሳይንቲስቶችን ቁጭ ብለው ይህን ነገር የሚሰሩት ግን ምን ያህል ጥፋት ያጠፋል እንግዲህ አን- እስከ አገር ድረስ በጣም ከፍተኛ ኪሎ ሜትር ሊሄድ የሚችል የሚፈነዳ ነገር ስትሰራ ዞሮ ዞሮ አይደለም፣ በሰዎች በተፈጥሮም ላይ በአትክልቶች ላይ በውሃው ላይ በሁሉም ነገር ጭሱ በመጀመሪያ አየር ላይ ብዙ ጊዜ ቶሎ አይጠፋም። ስለዚህ በዌዘር ኮንዲሽን ላይ ያለው በውቅያኖሶች ላይ በባህሮች ላይ በጣም ብዙ ኢምፓክት ይኖረዋል። መጠኑ ከፍተኛ ነው። በጣም ብዙ ሰዎች ቶሎ ከዚህ አይነት ፕሮብሌም ለመውጣት ብዙ ገንዘብ ያስፈልጋል። የሰው ሃይልም ብዙ ጥናት ተደርጎ ነው። ስለዚህ ጉዳቱ እንዲበቀላሉ የአቶሚክ ቦምብ ፍንዳታ ሰበብ በእርግጥም እንዲህ በቀላሉ የሚገመት አይደለም። ጣጣው ለረዥም ጊዜ የሚዘልቅ ነው። ላብነት ያህል ከመላው የጃፓን ከተሞች ውስጥ በአሁኑ ወቅት ከፍተኛ የአጥንት መቅኒን ካንሰር የተመዘገበው የአቶሚክ ቦምብ በተጣለባት የጃፓኗ ሂሮሺማ ከተማ ውስጥ እንደሆነ ይነገራል። የኒውክሌር ሳይንስ ተመራማሪው ዶክተር ዳዊት ሰለሞን ወርቁ የኒውክሌር ቦምብ በዓለም ሀያላን እጅ መገኘቱ ስጋት ቢፈጥርም ኒውክሌር ጠቃሚ ጎን እንዳለውም ገልጧል። እርግጠው ምክንያቱ ምድነ እነዚህ ሀያላ ነገሮች እንደ አይነት ነገር ሲያስቡ ለጥፋቱ ስለዚህ ማንን የሚያጠፉት ሲባል ያው የሰው ልጅ ነው። ስለዚህ እንደ አይነት ነገር በመብዛት የሚሰሩት እነዚ ሀያላ ነገሮች ሊጠፋ ሀይሉ ይዛን ያህል በጣም ከባድ እንደሆነ ያውቃል። ግን ለምን የማይገባኝ ነገር እንደ አይነት ነገር ሲሰራ እቺ ዓለማችን እንዳንጠፋ እንግዲህ በተለያየ መልኩ ብዙ ነገሮች መስራት ሲገባ በብዛት ግን ጊዜያቸውን የሚያጠፉት በእንደዚህ አይነት ነገር ሲሆን በጣም ኮንፊን። ምክንያቱም ከኒክሌር ቦምብ ከመስራት ይልቅ ኒክሌር አፕሊኬሽን ኦፍ ኒክሌር ኢነርጂ ላይ ወይም ደግሞ ሜድ ስ ላይ ይሳላል። ምክንያቱም ብዙ ጠቃሚ ነገሮች አሉት። በኒክሌር ኒክሌር የምንላቸው ነገሮች እንግዲህ ብዙ ጊዜ ብላይ ራኔ በጣም ብዙ እንትን አላቸው። ኢንግሪጅ የሆነ ፕሮፐርቲ አላቸው። ብዙ ሀይል አላቸው በውስጣቸው። ብዙ በጣም የመቀጣጠል ባህሪ ቢኖራቸው ኤክስፕሎሽን የምንለው ሌሎችን ወደ ኤነርጂ ቀይራል ወይ በተለያየ ለሜድስ ልንሰራባቸው እንችላለን። ግን አያላን ሌሎች ጊዜያቸውን ሊመጠሩ ማለት ይቻላል በእነዚህ በጥፋቱ ዙሪያ ነው እንግዲህ ምን ያህል ደረጃ እየሄደበት እንደሆነስ በምናየው ከሆነ በጣም የተወሰኑት እንዳላቸው በመገናኛ ብዙሃንም ይናገራሉ። በተለይ በእነ አሜሪካ፣ በእነ ራሻ፣ ኢራን በዚህ እነዚህ እንግዲህ በጣም በከፍተኛ ሁኔታ ኒውክሌር ዌፐን ወይም ቦምቡ ኦልሬዲ ተዘጋጅ እንዳላቸው ነው። ባስፈለገው ጊዜ ጦርነት አለ ብሎ ሲያስቡ መሰለኝ እንግዲህ ይህ ነገር ያደርጉታል አያደርጉትም፣ አንድ ራሱ ወጭ ያለ ጥያቄ ነው። ግን ሶሻል ኢምፓክቱ ወይም ደግሞ ሊመጣብን የሚችለው አደጋ ነው። ከወዲሁ በጣም በራ ዲዛስተር ወይ ደግሞ በጣም ከባድ ነው። የአቶሚክ ቦምብ የመጀመሪያ ሙከራ ከተደረገ ሰባ ዓመት አልፏል። በዚህ ሰባ ዓመታት ውስጥ ዩናይትድ ስቴትስ ብቻ በሰላማዊ ውቅያኖስ ላይ ሀያ የአቶሚክ ቦምብ ፍንዳታ ሙከራዎችን አከናውናለች። ከሁለተኛው የዓለም ጦርነት በኋላ በተከሰተው የቀዝቃዛው ዓለም ጦርነት ወቅትም የአቶሚክ ቦምብ ስጋት ሆኖ ቆይቷል። በዓለማችን በአሁኑ ወቅት 11 ሀገራት የአቶም ቦምብ አላቸው አሊያም ቁልፉን በእጃቸው የማስገባት አቅሙ አላቸው። አድማጮች የአቶም ቦምብ የመጀመሪያው ሙከራ የተደረገበት ሰባኛ ዓመትን አስመልክተን ያቀረብንላችሁ የሳይንስና ሕብረተሰብ ጥንቅር በዚህ ይደመደማል። ማንተጋፍቶት ስለሽነኝ ጤና ይስጥልኝ።